የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና፣ ቪኦኤ የአዲሱ ትውልድ ድምፅ። ሰላም ለእናንተ ይሁን። ይህ ጋቢና ነው ከአሜሪካ ድምፅ ራዲዮ። ዛሬ አብረን ካመሸን ቀጣዮቹን ጉዳዮች እንሰማለን። ወደ ደንቢዶሎ ዩኒቨርሲቲ አቅንተን በዚያ የሚማሩ ተማሪዎችን በዩኒቨርሲቲዎች ውስጥ ግጭት ለምን ይበረክታል? ምንስ መደረግ አለበት? ስንልቶ አይተናል። ተማሪዎች ትንሽ ነገር ሲያገኙ ለግጭት ሊነሳሱ ይችላሉ። ከብጎሮ ቤታች ጋራዙ መኖር አንችልም ነበር የብሔር ቢሆን አሁን ግን እውነታው የብሔር አይደለም። ዩኒቨርሲቲ መዝጋት ዝም ብሎ የሚታይ ነገር አይደለም አይደለም። ዩኒቨርሲቲ መዋላ ህጻናት ሲዘጋ ራሱ በሕብረተሰቡ ላይ ጫና ይደርሳል። በውይይቱ ከተገኙ ሀሳቦች የተወሰኑትን ነው ቀንጭበን የሰማነው። ሙሉ ውይይት በምሽቱ ይደመጣል። አልቆ እንደምታየው ወይም አልቆ እንደታየው አይደለም። በጣም ረጅም ጊዜ ተሽቷል። ሁለት ዓመት በላይ ተሽቷል በነገራት አሁን ደግሞ የሰማነው መምህር አቤል ተስፋዬን ነው። በኢንተርኔት ላይ ጥንታዊውን የበገና መደርደር ትምህርት ለመስጠት እየጣረ ያለ ወጣት ነው። አብሮን ያመሻል። ሌሎች አዲሱን ትውልድ የሚመለከቱ መሰናዶዎችም አሉን። ሀብታሙ ስዩም በመስተንግደው አበሬያችሁ እቆያለሁ። ጽዮን ግርማ ደግሞ አስከትላ አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። በደቡብ ክልል ምዕራብ ኦሞ ዞን የማጂ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ከበደ አኩ በማጂ ወረዳ ቱም ከተማ ዛሬ በተቀሰቀሰ ግጭት ስድስት ሰዎች መገደላቸውን ገልጸዋል። ዛሬ ጠዋት ላይ በነበረው የሰላማዊ ሰልፍ እንቅስቃሴ ላይ የነበሩ አራት ሰዎች ልዩ ኃይል እና መከላከያ በተኮሰ ጥይት ተመተው አራት እኛ ጋር ተኝተዋል። ሌላ የሞቱት እስካሁን ድረስ ሬሳቸው ገና አይነሳዘው የሞቱት ጠቅላላ ወደ ስድስት የሚሆኑ ሰዎች ናቸው። ግጭቱ የተቀሰቀሰው የማቺ ወረዳ ቱም ከተማ የወረዳው ምክትል አስተዳዳሪ እና የጸጥታ ኃላፊ የነበሩት አቶ ጨሞ ኪያዝ ከስልጣን መነሳታቸውን እና መታሰራቸውን በመቃወም አደባባይ በወጡ ሰልፈኞች ሰዎችና ሰልፉን ለመበተን የጸጥታ ኃይሎች ወሰዱት በተባለው እርምጃ መሆኑን የከተማው ነዋሪዎች ተናግረዋል። ዘገባውን ያደረሰን ዮናታን ዘብዲዎስ ነው። በኦሮሚያ ክልል ከመስከረም ወር ጀምሮ ባገረሸው የኩፍኝ ወረርሽኝ ወደ ሰባት ሺህ የሚጠጉ ሰዎች በበሽታው መያዛቸውን የኦሮሚያ ጤና ቢሮ ገለጸ። የሻሸመኔ ሪፈራል ሆስፒታል ዳይሬክተር ዶክተር ካርዲ በዴ በሆስፒታሉ ስለሚገኙ ታማሚዎች ለአሜሪካ ድምጽ ሲናገሩ እኛ ጋር ያሉት ታካሚዎች ድኳን ተተክሎ እዛ ውስጥ ያሉት ወደ አምሳ አንድ አካባቢ ይሆናሉ። ዋርድ ውስጥ ወይ ደግሞ ዱሮ ሌሎች ህጻናቶች ተኝቶ የሚጠቀሙበት አይሶሌት ሩም ብለን ለነሱ ብቻ ለኩፍኝ በሽታ ብቻ አይሶሌት አድርገን ያስቀመጥነው ወደ ሰላሳ ሁለት አካባቢ የሚሆኑ ፔሸንቶች አሉ። አጠቃላይ አሁን በዚህ ሰዓት ዛሬ የገቡትን ጨምሮ ወደ ሰማንያ ስድስት አካባቢ የሚሆኑ ፔሸንቶች ነው አሁን በዚህ ሰዓት እየታቀሙ ያሉት። በወረርሽኙ ምዕራብ ወለጋና ምዕራብ አርሲ ውስጥ ብቻ እስካሁን ቢያንስ አስራ ስምንት ህጻናት መሞታቸውም ታውቋል። ዘገባውን ያደረሰን ሙክታር ጀማል ነው። የዩናይትድ ስቴትስ መንግስት የኢትዮጵያ ብሔራዊ ምርጫ ቦርድ ነፃና ፍትሀዊ ምርጫ ለማካሄድ የሚረዳውን አደረጃጀትና አስተዳደራዊ ብቃቱን ሊያጎለብት ይችላል ያለውን ከ30 ሚሊዮን የአሜሪካን ዶላር በላይ ድጋፍ እንደሚሰጥ ይፋ አደረገ። ይህ ድጋፍ የቦርዱን ፍላጎት መሰረት ያደረገ እንደሆነም የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ተናግረዋል። ዘገባውን ያደረሰን መለስካቸው ማህ ነው። የሜክሲኮ የጤና ጥበቃ ባለስልጣኖች በሀገሪቱ ሁለት የኮሮና ቫይረስ በሽተኞች መገኘታቸውን ዛሬ አስታውቀዋል። በቅርቡ ኢጣሊያን ጎብኝቶ ወደ ሜክሲኮ ሲቲ የተመለሰው ሰው ዛሬ በሽታው እንደተገኝበት ተረጋግጧል። ሌላው ደግሞ ሲና ኦላ በተባለ ሰሜናዊ ክፍለ ግዛት እንደሆነም ተገልጿል። ላቲን አሜሪካ ውስጥ ሌላው ኮሮና ቫይረስ የገባባት ሀገር ብራዚል ብቻ ነች። ኮሮና ቫይረስ ዛሬ ቢያንስ በአምስት ሌሎች ሀገሮችም እንደገባ ተዘግቧል። አዘርባጃን፣ ቤላሩስ፣ ሊትዌኒያ፣ ኒውዘርላንድ እና ናይጀሪያ መሆናቸው ተገልጿል። በኮሮና ቫይረስ ስጋት ምክንያት የዓለም ገበያ ዛሬም ቁልቁል እየወረደ ነው። የአቅርቦት ሰንሰለቶች ተሰናክለዋል። የጉዞ እገዳዎች ተከትለዋል። በአጠቃላይም በዓለም ዙሪያ ያለው የቢዝነስና የንግድ ይዘት እንደተተራመሰ ታውቋል። የደቡብ አፍሪካ ባለስልጣኖች በቅርቡ ቢያንስ 132 የሚሆኑ ዜጎቻቸውን ከውሃን ቻይና መመለስ እንደሚጀምሩ ፕሬዚዳንት ሲረል ዛሬ ተናግረዋል። ውሃን የኮሮና ቫይረስ በሽታ የተጀመረባትና የተዛመተባት ከተማ መሆኗም የሚታወቅ ነው። የዓለም ባንክ ከሰላሳ ዓመታት በኋላ ከሶማሊያ ፌዴራል መንግስት ጋር የነበረውን ግንኙነት ወደ መደበኛነት እየመለሰ መሆኑን ትላንት አስታውቋል። የሶማሊያ መንግስት ከቅርብ ዓመታት ወዲህ በገንዘብ፣ በፖለቲካ፣ በማህበራዊ እና በኢኮኖሚ ለውጥ ጥሩ ታሪክ ማስመዝገቡን በመግለጽ የዓለም ባንክ አስታውሷል። የባንኩ ክልላዊ አስተዳዳሪ ሁ ሁሬደል ግንኙነቱ መደበኛ ሲሆን የባንኩ እይታ መልካም ይሆናል ብለዋል። አድማጮች ለሰዓቱ የያዝናቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ ሲሆን እናመሰግናለሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ይቀጥላል። በፌስቡክ በበይነ መረብ ገጻችን፣ እንዲሁም በመደበኞቹ የአሜሪካ ድምፅ ራዲዮ ሙግድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ጉዳይ እንሻገር። ኢትዮጵያ ውስጥ በሚገኙ ከፍተኛ ትምህርት ተቋማት ውስጥ በተደጋጋሚ በተማሪዎች መካከል ግጭት ተፈጥረዋል። ለትምህርት አንድ ስፍራ የተሰበሰቡ ተማሪዎችን ሕይወት እየቀጠፈ የሚገኘው ግጭት መንስኤ ምንድን ነው? ምንስ መደረግ አለበት? በሚል ከተማሪዎች ጋር እንወያያለን። ለዛሬ ዘጋቢያችን ናኮር መልካ ወደ ደንቢዶሎ ተጉዞ ከዩኒቨርሲቲው የጋዜጠኝነትና ተግባቦት ትምህርት ክፍል ተማሪዎች ጋር ግጭት ከመከሰቱ በፊት እንዴት መከላከል ይቻላል በሚለው ርዕስ ላይ ተወያይቷል። ተወያዮቹ እንተዋውቅ። ስሜ ይሳቅ ደሳለኝ ይባላለሁ። አመሰግናለሁ። ራይማ ከሌለ አመሰግናለሁ። ፉፋ መርጋ ይባላለሁ። አመሰግናለሁ። ሶስና ግርማ ይባላለሁ የጆርናሊዝም እንድ ኮሚኒኬሽን ሶስተኛ አመት ተማሪ ነው። በዩኒቨርሲቲ ውስጥ ለሚከሰቱ ችግሮች እንደ ተማሪ ምንድን ነው መንስኤ ብላችሁ ታስባላችሁ? ራይማ፣ አንደኛ በዩኒቨርሲቲ ውስጥ የተለያዩ መንስኤዎች ሊከሰቱ ይችላሉ፣ በውስጡ ላይ ማለት ነው። ሁለተኛ ደግሞ ከዩኒቨርሲቲ ውጭ በተለያዩ ዩኒቨርሲቲዎች የሚከሰቱ ችግሮች ሊሆኑ ይችላሉ ብዬ አስባለሁ። እንደ እኛ ጊቢ ማለትም እንደ ደምቢዶሎ ዩኒቨርሲቲ ዩኒቨርሲቲ ሁለት አይነት መንስኤዎች ነበሩ። አንደኛው ከውጭ የመጣው መንስኤ ሲሆን ያም ከሌላ ዩኒቨርሲቲ በሌላ ዩኒቨርሲቲ የተነሳው ግጭት ነበር። እዚሁ ግጭቱ እንዲነሳ ወይም እንዲቀሰቀስ ያደርገው። ሌላው ደግሞ ግቢው ውስጥ አንደኛ እርስ በርስ ተማሪዎች አይግባቡም ነበር። ያ ማለት የብሔርም ሊሆን ይችላል፣ የቋንቋ የሃይማኖትም ሊሆን ይችላል። ኢቭን የግቢው የእቃ አቅርቦትም ሊሆን ይችላል፣ ለተማሪውም ያስፈልገው ማቴሪያል እጥረትም ሊሆን ይችላል። በዛ ምክንያት ተማሪዎች ትንሽ ነገር ሲያገኙ ለግጭት ሊነ ሊያሳሱ ይችላሉ። የግጭቱ መንስኤ የሆነው ብይ ማስበው ሂ ያነሳችው ኤክስተርናሉን ይቀበላለሁ የውጭ ከውጭ ከሌላ ዩኒቨርሲቲ የምለው እሱን ይቀበላለሁ። ግን ኢንተርናል የኛው የውስጡ ደግሞ የምለው የብሔር ነው የምለውን ትንሽ አገንስት ኔ እንደዛ ቢሆንማ አንድ ላይ ከጎረቤታች ጋር ራሱ መኖር አንችልም ነበር የብሔር ቢሆን። አሁን ግን እውነታው የብሔር አይደለም ለኔ የሁለት ጓደኛው ምንጭ ጥል ወደዛ አስፋፉት እንጂ ከዛ ጥል ለመጠቀም የሚፈልጉት ሰዎች ወደዛ እንዲስፋፋ አረጉት እንጂ ለእኔ የብሔር ግጭት አይደለም ይላሉ። የቀራሳብ እኔ እንደ ራሴ የሚያስበው በዩኒቨርስቲ ውስጥ ውስጥ ለምነሱ ችግሮች በሀገሪቱ ያለው የፖለቲካ አለመረጋጋቶችም ምክንያት ነው ብዬ ነው የሚያስበው። አንድ ሁለተኛ ደግሞ ግቢ ውስጥ ያለው በየትኛው ዩኒቨርስቲ ያለው የማናጅመንት ችግር እንዲሁም በመዋቅር አለመስራታቸው ከጥበቃ ሰራተኛ ጀምሮ እስከ ፕሬዚዳንት ያሉት ባለሙያዎች በመዋቅር ባለመስራታቸው ችግሮች ሊፈጠሩ ይችላሉ። በብሔር ብቻ አይደለም፣ በቋንቋ አይደለም። እዚህ ግቢ ውስጥ ተማሪዎች ብለን የምንላቸው ሰዎች ወጣቶች ከመሆናቸው የተነሳ ነገሮችን ሰከን ብለን የማሰብ እንትኑ በጣም የወረደ ነው። ማለት ለምነሱ ነገሮች በፖለቲካም ይሁን በየትኛውም በሃይማኖትን ቢመጡ እራሳችን እንጂ ለሰዎች ባለማስቀደማችን ነው እንደዚህ አይነት ችግሮች የሚፈጠሩት ብዬ ነው የሚያስበው። አሁን ተማሪ መካከል ግጭት ሲፈጠር ዩኒቨርሲቲ ትምህርት መስጠት ሲያቆሙ ምን አይነት ችግሮች ናቸው የሚመጡት ተማሪው ላይ የተማሪው ቤተሰብ ላይ? አገር ሶስና፣ አንደኛ ከራሴ ልጀምር። እኔ ተማሪ ነኝ፣ የሶስተኛ አመት ተማሪ ነኝ። ዘንድሮ ተመራቂ ነኝ። ለመመረቅ ዝግጁ በሆንኩበት ሰዓት አንድ ወርክ ክላስ ማቋረጥ ማለት ቀላል አይደለም። ያ ማለት የመመረቂያ ቀን ጀዝማ ማለት ነው። ያ ማለት ደግሞ ስራ የምፈልግበት ሰዓት፣ ብዙ ቫካንሲዎች የሚወጡበት ሰዓት ነው በዛ ሰዓት ተመርቂ ብዙ ማስታወቂያዎች ያመልጡኛል፣ እንደ ራሴ እንደ ተመራቂ ማለት ነው። በቤተሰብ ደግሞ ስመጣ እኔ ብዙ ኪሎ ሜትር አቋርጬ ነው የመጣሁት፣ ከሩቅ ቦታ ነው የመጣሁት። ለዛ ደርሶ መልስ የማወጣው ብር አለ፣ ብዙ ብር ነው የማወጣው። ቤተሰብ በዚህ ሰዓት ኢኮኖሚካሊ ይጎዳል። በሀገር ደረጃ ስናይ ደግሞ ዩኒቨርሲቲ መዝጋት ትንሽ ማለት ዝም ብሎ የሚታይ ነገር አደለም። አደለም ዩኒቨርሲቲ መዋዕለ ህጻናት ሲዘጋ ራሱ በህብረተሰቡ ላይ ጫና ያደርሳል እና አንደኛ ሳይኮሎጂካሊ ተማሪዎች ይጎዳሉ፣ ሁለተኛ ደግሞ ወደ ቤተሰብ ስንመጣ ኢኮኖሚካሊ በጣም ቤተሰብ እንትን ይላል። ሶስተኛው በሀገር ደረጃ ስናይም ዩኒቨርሲቲ መዝጋት ለሀገሪቱም ኢሜጅ ጥሩ አደለም። እኔም ከሩቅ ቦታ ነው የመጣሁት በዛ ማህበረሰቡ ውስጥ እጄ በጣም ምኑን ነው የመጣ ተባረነ ወይስ ብሎ ነው የምጠይቁ ማለት። እንደዛ ሲሆን ደግሞ በቃ እዛ ስንል በጣም ሞራሊ ቤተሰብ የመጨረሻ ከእኛ ላይ ተስፋ ይቆርጣል። ከዳ ቤተሰብ ነው ይመጣል። ያ ሲሆን ደግሞ በጣም እኛ ላይ ተስፋ አድርጎ ነበረው ቤተሰብ ከእኛ ተስፋ ይቆርጣል። ስነ ልቦና ላይ በጣም ተጽኗል። አመሰግናለሁ። ማለት እነሱ ሲነፉፋ ብለውታል። በነሱ ሀሳብ ላይ አንድ ሀሳብ ለመጨመር ፈልጌ ነው። እነሱ ከውጭ አንድ ቤተሰብ ላይ በእኔ ህይወት ያጋጠመኝ የእምነት ማጣት ማለት ከዚህ ነው። በኋላ ቤተሰብ አምኜ ልካለሁ ወይንገስ ምን ሆናል የሚለውን ነገር በጣም ነበረና ስድስት ዓመት ያህል ተከልክያለሁ እንደዚህ እንዳልመጣ ማለት እንደዚህ አይነት ነገሮች ላይ በቤተሰብ በጣም ጫና ይፈጥራል። ተማሪ መካከል ግጭት እንዳይፈጠር በዩኒቨርሲቲ አካባቢ አካባቢ ግጭት እንዳይፈጠር ችግሮች እንዳይፈጠሩ ማድረግ የምንችለው ምንድን ነው? የምታስቡ እንዴት ነው? ይህንን ችግር ሳይደርስ መቅረፍ የሚቻል? እንደዚህ አይነት ችግሮች እንዳይፈጠሩ ተማሪዎች እርስ በርስ በጣም መዋደድ፣ መያያዝ አለባቸው። አጠገቡ ያለውን ተማሪ እኔ ካልተንከባከብኩኝ እሱ ካልተንከባከበኝ ካልተንከባከብኳት ከእሷ ጋር በክብር ተከባብረን ካልኖረን ለሌላ ነገር ነው የምንዳረገው። ምክንያቱም የሶስት አመት ልፋትም ለትምህርት ብቻ አይደለም ለመመጣወት ሶሻል ላይፍንም ለመማር ነው። ማለት ከአንድ በአንድ አካባቢ ማህበረሰብ ውስጥ ተወልጄ አድጌ እንደዚህ ዩኒቨርሲቲ በሚገባበት ጊዜ ከተለያዩ ብሔር ጋር ስለምኖር ሶሻል ላይፍንም ለማጠናከር ነው። ስለዚህ እርስ በርስ በመያያዝ ነው መኖር ያለብን። እንዲሁም ዩኒቨርሲቲዎች የተለያዩ ስልጠና ማዘጋጀት አለበት ብዬ ነው የማምነው። የማቀራረብ ስራ አልተሰራም እስካሁን ድረስ የሆነ መንግስት የምረባረበው ችግሩ ከተፈጠረ በኋላ ነው። ዩኒቨርስቲ የምረባረበው የሆነ ነገር የሚያደርገው የሆነ ክስተት ከሆነ በኋላ ነው። ያ ከመሆኑ በፊት ተማሪዎችን ማቀራረብ፣ ኦሮመኛ ማችሉትን አፋን ኦሮሞን ማስተማር፣ አማርኛ ማችሉትን አማርኛ ማስተማር፣ የተለያዩ እነዚህ ሁለት ቋንቋ ብቻ አይደለም ከሰማንያ ምናምን በላይ ቋንቋቸዋል እነዚህ ቋንቋዎችን የሚማሩበት የተለያዩ ሲምፖዚሞችን፣ የተለያዩ መዝናኛ ቦታዎችን፣ የተለያዩ ብቻ ተማሪዎችን የማቀራረብ ስራ የሚሰራበት ባህላዊ እንትኖችን እያዘጋጀ ማቀራረብ ብችል እነዚህ ችግሮችን መቅረፍ ይቻላል ብዬ ነው የሚያስበው እኔ ደግሞ ከተማሪዎች የምጠበቀውን ነገር ማለት እፈልጋለሁ እኔ እንደ ተማሪነቴ ተማሪ ለምንድን ነው ከቤት የተነሳ ምን አይነት ጎል ነው ወይ ደግሞ አላማ ነው ይዞ የተነሳ የምለውን ማሰብ አለበት ሁሌ ቤተሰቦቻችን ከኛ የሚጠብቁት የሆነ ሰው እንድንሆን ነው በቃ እዚህ ደርሰን ተለውጠን እንድናይ ማህበረሰባችንም ከኛ የሚጠብቀው ነገ ተለውጠን ሰውነን ማህበረሰቡን እንድንሉ ቤተሰቦቻችን እንድለውጥ ስለዚህ ትልቁ መሰረት አድርገን ማሄድ ያለብን መማርም ያለብን ለግቢ ውስጥ ላሉ ተማሪዎች ብቻ አይደለም፣ ገና በፕሬፓራቶሪ፣ ኤሌመንተሪ ያሉ ለሚመጡ ተማሪዎች ሁሉ ነው ማስተላለፈው። ይንመለክ ፖለቲካውን፣ ምኑ ምኑን ሌላ ይሄ ትላልቅ ደረጃ ላይ ያለውን ነገር ነገ ስለምንደርስበት ለዛሬ እናስቀምጥ። ከኛ የምጠበቀው እውቀቱ መሰብሰብ ስለሆነ ምኑ ምኑ ነገ ስለምደርስ፣ መጀመሪያ ግን እኔ ከራሴ ነው መጀመሪያ አለብኝ። እኔ ከዶርም ልጆች ጋር እንዲ ነው የምኖረው፣ ከክላስ ልጆች ጋር እንዲ ነው የምኖረው፣ ከግቢ ጓደኛ ሙስሊሞች ስ ጋር እንዴት ነው የምኖረው የሚለውን ነገር ሁሉም ሰው ይራሱይ የራሱን ነገር በደንብ ማወቅ አለበት። ራሱን መፈተሽ ነው ያለበት ብዬ ነው የማምነው። እና ህብረተሰቡ ተማሪውን በተሻለው አቅም ማለትም ከሌላ ቦታ ስለመጣ እዚህ ደግሞ ማንም የለንም እኛ ህብረተሰቡ እናት አባቶቻችን ናቸው። አጠገብ ያለው ወንድሜ ነው እህቴ ናት። እና ይሄንን ነገር በአእምሯቸው ተማሪዎች እንዲፈጥሩ ማህበረሰቡ ከራሱ የሚጠበቀውን ነገር ማድረግ አለበት። ለምሳሌ እንደምሳሌ ምሳሌ ቦስድ ጎንደር ዩኒቨርሲቲ ዘንድሮ ያደረገው ነገር አለ እያንዳንዱ ተማሪ ማህበረሰቡ እንደ ልጄ አኖረዋለው ብሎ ተማሪ ወስዷል። እና ሌላ ዩኒቨርሲቲዎችም እንደዚህ አይነት ልምዶችን በመውሰድ ችግሮችን መፍታት ይችላል ብዬ አስባለሁ። ሌላው ደግሞ በዩኒቨርሲቲዎች ፓነል ውይይቶችን ማዘጋጀት። ሶዶ ዩኒቨርሲቲን ማየት እንችላለን። ሶዶ ዩኒቨርሲቲ ሌላ ቦታ ረብሻ ሲነሳ ቀደም ብሎ ነው ተማሪዎችን የሚሰበስበው እና ያ ችግር በግቢው እንዳይከሰት ቅድመ ዝግጅት ያደርጋል። ለልምድ ልውውጥ ደግሞ ሌላ ዩኒቨርሲቲ ቢሄድ፣ ሌላው አካል የሃይማኖት ተቋማት የማስተማሩን ስራ ቢወጡ አሪፍ ነው ወይ? ምናልባት ቀረብ የምለው ተማሪዎች አብዛኛው ጊዜ ይህ ነገር እንዳይከሰት የተለያዩ ኢንፎርሜሽኖችን የሚሰሙበት ጊዜ አለ። ወሬዎችን፣ አሉባልታዎች እነሱን ነገሮች ኬት ነው ምንጩ ምንድን ነው ይሄ ነገር ኬት ተከሰተ ብሎ ማጣራት አለባቸው። ማለት ዝም ብሎ የሆነ ነገር በተወራ ቁጥር በዛ ነገር ተንተርሶ ወደ ሌላ ነገር ውስጥ ከመግባት እንዴት ነው ይሄ ነገር እኔን ይወክላል ወይ ምንድን ነው የሚባሉ ነገሮችን ፎከስ ሰጥተው ቢያውቁ ቢመረምሩ። ሁለተኛ ደግሞ እነዚህ ነገሮች በሚናፈሱበት ጊዜ ዩኒቨርሲቲው ራሱ ቶሎ ለተማሪዎች ግንዛቤ መስጠት፣ እነዚህ ነገሮች እንደዚህ ናቸው ብሎ ያንን ነገር ለመፍታት ትኩረት ሰጥቶ ቢሰራ እንዳይከሰት ያደርጋል ብዬ አምናለሁ። በከፍተኛ የትምህርት ተቋማት በተለይም በዩኒቨርሲቲዎች ውስጥ የሚከሰቱ ግጭቶችን እንዴት ማስቆም ይቻላል በሚል አጭር ውይይት ላይ ስለተሳተፋችሁ ኢሳክ ደሳለኝ፣ ረሂማ ከሌል፣ ፉፋ መርጋ፣ ሶስና ግርማ በጣም መሰግነው። ቀሪ ጊዜያችሁ በጣም በጥሩ ሁኔታ ተምራችሁ ጥሩ ውጤት የምታመጡበት እንዲሆንላችሁ እመኛለሁ። አመሰግናለሁ ስለተሳተፋችሁ። በዚህ ሳምንት የኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች አብይ ወይንም የፋሲካ ጾም ጀምረዋል። ለቀጣይ ሁለት ወራት ጽሞና፣ ጸሎትና ጾም የሚነግሥባቸው ጊዜያትን እንደሚያሳልፉ ይጠበቃል። እንደዚህ ባለው ጊዜ በተደጋጋሚ ከሚሰሙ የሙዚቃ መሳሪያዎች አንዱ በገና ነው። ይህንን መሳሪያ ለመማር ከብቁ ባለሙያዎች መጠጋት እንደ ነገሩም ማስተማሪያ ስፍራዎችን ማሰስ ይጠይቃል። ይህንን በተወሰነ መንገድ ለመቀየር የወጠነ አንድ ወጣት በመቀጠል አስተዋውቃችኋለሁ። መሀል ላይ መሆን የለበትም። ወደ መሃል ከገባ መቃኘት አይችልም። መምህር አቤል ተስፋዬ ይባላል። ከአንጋፋ የበገና ደርዳሪዎች ጋር በመሆን የበገና አደራደር ክህሎት፣ ትውፊታዊና ሃይማኖታዊ ዳራውን እያስተማረ ይገኛል። ከመምህር አቤል ጋር የነበረኝ አጭር ቆይታ የተጀመረው የበገና አደራደርን በዩቲዩብ መስኮት ለማስተማር እንዴት እንደተነሳሳ በመጠየቅ ነበር። በተለያየ አለማት ላይ ያሉ ሰዎች በገናን መማር ይፈልጋሉ። የበገና መዝሙሮችን እየሰሙ በገና እንዴት መማር እንዳለባቸውና ምን ምን ማድረግ እንዳለባቸው ይጠይቁኝ ነበር እና በዚህ ሂደት ያለው የተሻለው እሳቤ ያው በሲዲ መስራት ነው። በሲዲ ደግሞ ለመስራት ግዴታ ተሰርቶ ተደራሽ አይሆንም። ምክንያቱም ማህበራዊ ድረ ገጽ ላይ ካልወጣ በስተቀር የተደራሽነቱን ብዙ ጊዜ ያጣል። ስለዚህ የተሻለው ደግሞ አማራጭ ያው ዩቲዩብ ነው እና በዛ ምክንያት በማህቶ ቲዩብ ላይ ይሄንን ነገር ለህዝቡ እንዲዳረስ የማድረጉ ስራ ጀመርን ማለት ነው እና ካለው ከህዝቡ ጥያቄ የተነሳ ነው ይህን ነገር ላደርግ የቻልኩ እንግዲህ። ሌላው ልዩ ነገር ደግሞ በዚህ በገና በመደርደር ጥበብ ውስጥ እጅግ ስመገናና ከሆኑት ሰዎች ጋር ማብረህ በትምህርት ውስጥ እንዲያግዙህ እያደረግክ ነው። ጋሻለሙ አጋን ማንሳት እንችላለን። በአንተና በሳቸው መካከል የእድሜ ልዩነት አለ እና ያን ልዩነት አጥብቦ አንድ ላይ እንደዚህ የተሻለ ትምህርት ለመስጠት ለማድረግ የሄድክበትን ሂደት እስቲ ዞር ብላ አስቃኝን። በመጀመሪያ ላይ ሀሳቡ ሲነሳ ትንሽ ይከብድ ነበረ። ይሄንን ሀሳብ ማንሳት በራሱ ያው ራሱ የሚቻለ አዲስ ሀሳብ ነው። እስከዛሬ ያልተሞከረ እስከዛሬ ያልተደረገ ነገር ነው። ያው ግጭት ይፈጥራል። ምሳሌ አሁን እኔ ተነስቼ ከመሬት ተነስቼ ዛሬ በገናውን ኢንተርኔት ላይ ልለቀው ነው የማስተማሩን ሂደት ምናምን የሚለውን ነገር ስገልጽ ለብዙ ሰዎች ብዙ ጊዜ ያው ግራ የሚያጋባና የሆነ የማያሳምን ነበር። ግን ችግሩን አሁን ያለውን ቅድም ከዚህ በፊት አሁን ያልኩን ነገር ስናገር ግን ብዙ ሰዎች የመቀበል አይነት ነገር አመጡ። በተለይ አሁን መጋቤ ስብአት አለም ዋጋ በጥልቀት በረጅም ረጅም ጊዜ ነው የፈጀብን በነገራችን ላይ አንደኛ ይህንን ነገር ተደራሽነቱን በተሻለ በተሻለ መልኩ ከማብቃት አንጻር እንደገና ደግሞ ይህንንም ነገር እሳቸው ድጋፍ እንዲያደርጉ ከነሱ የተማርነውን ነገር ሳይከለስ ሳይበረዝ ለማቆየት በይበልጥ ከነሱ ግር ስር ሆነን ብዙ ነገር እየተመካከርን ባለው የስራ ሁኔታ ላይ በጣም ሰፖርት አድርገውኛል። በዚህ አጋጣሚ እሳቸውንም በጣም አድርጌ አመሰግናለሁ እና እሳቸው ግን መጀመሪያ ላይ የነበራቸውን ያው ቀደም እንዳልኩ ገና እንደነገርኳቸው ትንሽ ግራ አጋብቷቸው ነበር። ዓላማው እንደገና ደግሞ ሀሳቡ ጥቅሙን ስነግራቸው ግን የዚህ እንደውም ይበልጥ እንደውም እሳቸው አንተ የእኛን ስራ ነው እየሰራ ያለኸው አይነት ነገር ነው ብለው ያነሱትና በጣም በቅንነት በጣም በመልካም እሳቤ ነው ይህንን ነገር ሰፖርት ያደረጉኝ። እና አልቆ እንደምታየው ወይም አልቆ እንደታየው አይደለም። በጣም ረጅም ጊዜ ፈጅቷል። ሁለት አመት በላይ ፈጅቷል። በነገራችን ላይ ይህንን ማስተማሪያ በመስራት ማለት ነው። መምህር አቤል፣ እንግዲህ የበገና ነገር ሲነሳ ከሃይማኖት ጋር የሚገናኝ ነገር አለ፣ ከትውፊትም ጋር የሚገናኝ ነገር አለ ። ኦርቶዶክስ ተዋህዶ ቤተ ክርስቲያን ተከታዮች ብቻ ናቸው ወይ ይህን ነገር መማር የሚገባቸው ብለው የሚጠይቁ አሉ። እንደው በአጠቃላይም በገናንን ያሁን መማር ያለብኝ በምን ምክንያት ነው ብለው የሚያስቡ ኢትዮጵያዊ ወጣቶች ይኖራሉ። ካለው ትውፊታዊ ፋይዳ ጋር አያይዘህ እስኪ የተወሰኑ ነገሮችን በለን። በገና ያው በቅዱስ መጽሐፍ ላይ የሚገኝ መንፈሳዊ የዜማ መሳሪያ ነው እና ይሄን የዜማ መሳሪያ ብዙ ሰዎች እንዳልከው መማር ይፈልጋሉ። ያው ተሰጦ ይፈልጋል፣ የእግዚአብሔር ፍቃድ ይፈልጋል። ትክክለኛው የቅዱስ ዳዊት በገና ኢትዮጵያ ውስጥ ነው ያለው። ቅዱስ ዳዊት ይደረድረው የነበረውን በገና ደግሞ እኛ ነው እየደረደር ያለ ነው። አሁን በአሁኑ ሰዓት ላይ ወጣቱ ፍላጎት አለው፣ ይማራል። ከዚያ ውጭ ግን ያው የእምነት ጉዳይ ላይ ግን ስንመጣ እስካሁን ድረስ ኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት ይህንን ትምህርት እየሰጠችለት በባለቤትነት። ስለዚህ ያንን ይህን በገና ለመማር ያው ግዴታ ያው የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ መሆን መቻል አለበት። አለበለዚያ ትንሽ ያስቸግራል። ከዚያ ውጭ ግን ማህበራዊ ፋይዳውና መንፈሳዊ ፋይዳውን ስታይ በነጋሻ ለመዋጋ መዝሙር ላይ ያየ ነው ነገር ነው። ያ ነገር ምንድን ነው? የእነሱ መዝሙር አለማዊ ነገር ወይም ደግሞ ስለ ሀገር ጉዳይ ለምሳሌ ስለ ና አጼ ቴዎድሮስ ተደርድሯል። ማህበራዊ ፋይዳ አለው። ሰዎችን ያሳርቃል። ወቅት ወቅት የነበረው ነገር ላይ እያነሳ በገናው በግጥም እየተደረገ ብዙ ይዜማል፣ ይደረደራል። ለምሳሌ አባ ግራይ ሞተ የሆዴ ወዳጅ የሚያበላይን ጮማ የሚያጠጣይን ጠጅ የሚል ግጥም አለ። እና ያንን ስናይ ይሄ ማህበራዊ ፋይዳ ያለው ነገር ነው። ከዚያ ውጭ ደግሞ እንደነ ስለ ቅዱስ እግዚአብሔር የፈጣሪያችንን የመድኃኒታችንን እየሱስ ክርስቶስን ህማም እያሰበ ደግሞ የህማሙን ነገር የሚያነሱ መዝሙሮች አሉ። ያንን ደግሞ ስናይ ያው መንፈሳዊ ዳራውን ያሳየናል ማለት ነው። በአጠቃላይ ደግሞ ስንጠቀልለው ደግሞ በገናን ለሰው ልጅ የአእምሮ ጤንነት ትልቅ ትልቅ ጠቃሚነት አለ። ያረጋጋል፣ ያጽናናል። በገና አንድ ሰው ሰምቶ ዝም የማይልበት ምንም ምክንያት የለም። ወጣቶች ደግሞ በዚህ ሰዓት ወጣቶች ብዙ ጊዜያቸውን አልባሌ ቦታ ላይ ከማሳለፍ በማይሆን ነገር ለምሳሌ፣ እኔ አንድ የምቃወመው ነገር አለ። አንድ ወጣት ኢትዮጵያዊ የሀገሩን ባህል ማወቅ አለበት ብዬ የማምን ሰው ነኝ። ለምን ነጮቹን ስታይ በየቤታቸው ፒያኖ፣ ሳክስፎን፣ ኦርጋን ምናምን ይኖራል። እኛ ለምንድነው? ወጣቶች የኢትዮጵያ ወጣቶች ግን በአሁኑ ሰዓት ፒያኖ ይዞ መሄድ እንደ ቄንጥ ወይም ደግሞ እንደ ፋሽን መሆን የለበትም። በአንጻሩ ደግሞ የተሻለ የሚሆነው ወጣቱ የራሱ ባህል ለምሳሌ መሰንቆ ቢይዝ፣ ለምሳሌ በገና ቢይዝ፣ ቢማር፣ ቢደረድር፣ ይህን ነገር ቢያውቅ አንደኛ በህይወቱ ይጠቀማል። ሁለተኛ ነገር ደግሞ የሀገሩን ባህል ያሳድጋል፣ ለዓለምን ያስተዋውቃል። መምህር አቤል ተስፋዬ በቀጣይ ጊዜያት መሰል የበገና ድርደራ ትምህርቶችን በዩቲዩብ ላይ ማስተማር እንደሚቀጥል አክሎ ነግሮናል። ለነበረን ምጥን ቆይታ እጅግ በጣም አመሰግናለሁ። አድማጮቻችን፣ በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ ራዲዮ ወደ እናንተ እየቀረበ ይገኛል። መቶ ሃያ አራተኛው የአድዋ ድል በዓል በቀጣይ ሰኞ ይከበራል ተብሎ ይጠበቃል። ከአዲስ አበባ ተነስተው በእግር የጉዞ ጉዞ አድዋ ለመድረስ የቆረጡ ወጣቶች በዛሬው ዕለት የሃ ደርሰዋል። ሙልጌታ አጽባህ አግኝቷቸው በስካሁኑ ጉዞአቸው ምን እንደገጠማቸው ጠይቋቸዋል። በመቀጠል እንሰማዋለን። ከአርባ ሁለት ቀናት በፊት ከአዲስ አበባ በእግር የተነሱ የጉዞ አድዋ አባላት በዛሬው ዕለት በታሪካዊ ስፍራ ይሀ ደርሷል። የጉዞ አስተባባሪ ያሬድ ሹመቴ ጉዞ አድዋ የተቋቋመው እንግዲህ በሁለት ሺህ ስድስት ዓመተ ምህረት ነው። ዘንድሮ ሰባተኛ ዓመቱን ይዟል። አሁን ከአዲስ አበባ ከተነሳን አርባ ሁለተኛ ቀናችን ይዘናል። ዛሬ የምንገኘው በየሀ ነው እጅግ በጣም ጥንታዊ በሆነው ከአምስት ሺህ ዓመት በላይ ታሪክ ባለው የዳአማት ስልጣኔ ዋና ቁንጮ በሆነው ፕሪ አክሱማይት የሚባለው ወይም ቅድመ አክሱማይት በሚባለው ትልቁ የታሪክ ምስክር በሆነ ቦታ ላይ ነው የምንገኘው። ይህ ቦታ ከዛሬ አንድ መቶ ሀያ አራት ዓመታት በፊት የዳግማዊ ምኒልክ ጦር በጣሊያን በኩል ተወክሎ የመጣውን የማጆር ቶማሶ ሳንሳ የሚባል ተደራዳሪ ቡድን አንድ ላይ ያነጋገሩበትና ኢትዮጵያ የጣሊያንን የውል ሀሳብ ፍጹም እንደማትቀበል አሳውቃ የጦርነቱ ጉዳይ በእርግጡ የሆነበት የታወቀበት ኤግዛክትሊ በትክክል የዛሬ አንድ መቶ ሀያ አራት አመት ልክ በዛሬው ቀን ላይ ነው የነበረው። በአካባቢው የህዝቡ አቀባበል ልብ የሚማርክ ነበር ያለው ያሬድ በጉዟቸው የአድዋን ድል የሚዘክሩ ትረካዎች እየተረኩ እንደተጓዙ ተናግሯል። ጎረቤቶች በህል ሽባሰቡና ከእያንዳንዱ እንጀራ ያዋጣሉ ያዋጣቸው እንጀራዎች በቀለም የተለያዩ ናቸው። በአይነታቸውም የተለያዩ አንደኛው የዳጉሳ ሊሆን ይችላል። አንደኛው የጤፍ ሊሆን ይችላል። የተለያየ አይነት ቀለም ያላቸው ከጤፍም ደግሞ የሰርገኛም የተለያየ ሊሆን ይችላል። አንዳንዱ እንጀራ ደግሞ የመሶቡ ክርክር ያለበትም እንጀራ አለና ያ ማለት እንግዲህ የመጨረሻ ቤት ውስጥ የቀረውን ምጥቅታት የመጨረሻው እንጀራ ጭምር ይዞ የሚመጡ ሰዎች ነበሩ። እና እኛ በእርግጥ ድንቃችን ይዘን የወጣ ነው በመንገድ ላይ የሚያስፈልገን ነገር ለመብላትም ለመጠጣትም እንዳንቸገር የሆነን ተዘጋጅተን እየወጣ ነው። ነገር ግን ህዝቡ ፍቅሩን የሚገልጽበት አንዱ መንገድ አቀባበል በማድረግ ነው እና እሱን ስለምንፈቅድም ስለምንፈልገውም ለፍቅርም፣ ለአንድነትም፣ ለህብረትም የበለጠ ስለሚያስፈልገን በዛ ልክ ነው እየተቀራረብ የሄድነው ነው። በምግብ ብቻ እንዲወሰን አይደለም። ፍቅራቸው አይናቸው ላይ የሚያስታወቁ በኢትዮጵያ አይነት ፍቅር የተንበጎበጉ የተቃጠሉ ብዙ ብዙ ኢትዮጵያውያን ፍቅር የሚናፍቁ አንድነት የሚናፍቁ ኢትዮጵያውያን ያየንበት ጉዞ ነው። ዘንድሮ እጅግ በጣም የተለየ ነው ማለት ይቻላል። የኢትዮጵያ ጉዳይ ወደ ታች ያዘቀዘቀ ሲመስለን እጅጉን በህዝቡ ዘንድ ደግሞ ወደ ላይ ወጥቶ ያየንበት ነው። ስልሳ ሶስት ሰዎች የተሳተፉበት ይህንን ጉዞም ሰኞ ዕለት እንደሚጠናቀቅ ገልጾ በዓሉ በሚከበርበት ቀን ወደ አዲስ አበባ በአውሮፕላን ተመልሰው በከተማዋም በዓሉ እንደሚያከብሩ ተናግሯል። ዘጠኝ ሴቶች ናቸው። ከዘጠኝ ሴቶች መካከል ደግሞ አንዷ የአራት ልጆች እናትና የልጅ ልጅ ያዩ አያት የመሆን እድል ያገኙ እናት ናቸው። በዚህ ጉዞ ላይ የተሳተፉት አንድ መነኩሴ ያሉን የሃይማኖት አባት በእነዚህ በቀጣዩ ሶስት ቀናት ውስጥ በነገ ሁለት የመጨረሻ የህዳር ዝግጅታችን የሆነው እንደ አባ ገሪማ ነው። እንደ አባ ገሪማ የሚታወቅ ቦታ ነው። የጀግናው ራስ አሉላ መቃብር የሚገኝበት ቦታ ነው። ይህ ቦታ በጦርነቱም ወቅት ላይ ትልቅ ገድል የተፈጸመበት የጀነራል አልበርት ተብሚጦ የተደመር እዚህ ታሪካዊ ቦታ ላይ የሁለት ቆይታችን እናደርጋለን። መቶ ሀያ አራተኛው የአድዋ ድል በዓል አከባበርና የወጣቶቹ ጉዞ አስመልክቶ በቀጣይ ዘገባዎች ይኖሩኛል። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለ። ሞልጌታን በአድማጮች ስም አመሰግናለሁ። በማዳመጥ ላይ ያላችሁት ጋቤና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ነው እየተደመጠ የሚገኘው። በመቀጠል እስቲ ዓለምን እያስጨነቀ ካለው የኮሮና ቫይረስ ራሳችሁን መከላከል የምትችሉባቸውን የተወሰኑ መላዎችን ላገራችሁ ከሕክምና ባለሙያዎች የተገኙ ምክሮች ናቸው። እጆቻችሁን በሳሙና በብዛት በውሃ ይታጠቡ። ውሃና ሳሙና አጠገበው ከሌለ በማንኛውም አልኮል ያብሷቸው ይላሉ ባለሙያዎቹ። ከልጆቹ ጋር ስለ ኮሮና ቫይረስ ሲነጋገሩ ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው፣ ልጆች ከታመሙ ጓደኞቻቸውና ሌሎችን የታመሙ ሰዎችን እንዲርቁ ይንገሯቸው የሚል ምክር ይለግሳሉ የዘርፉ ባለሙያዎች። አድማጮች ከስንብት በፊት አንድ የሙዚቃ ግብዣ ይኖረናል። እነሆ ቴዲ hi አድማጮቻችን ከጋቢና ጋር ስለነበራችሁ እጅግ በጣም እናመሰግናለን። የዛሬው የጋቢና ቪኦኤ ጊዜያችን በዚሁ ተጠናቋል። በመስተንግዶ ሀብታሙ ስዩም አብሬያችሁ ነበርኩ። የዛሬው መሐንዲሳችን ኤልያስ አስማረ ነው። ናሽዋ ደግሞ አብረው ነበረች። እናመሰግናለን። ድናደሩ።